ለምሽቱ የመጨረሻ ወዳደረግነው የትንታኔ ርዕስ እንሻገር። እስላማዊ ጽንፈኛ ቡድን አይሲል በማህበራዊ መገናኛ ብዙሀንና በሌሎች የፕሮፓጋንዳ ማሰራጫዎቹ በሚያስተላልፋቸው መልእክቶች አማካኝነት በብዙ ሺህ የሚገመቱ ተዋጊዎችን ይመለምላል። የጉዳዩ አዋቂዎች እንደሚሉ ከሆነ ታዲያ የአሸባሪውን ቡድን የፕሮፓጋንዳ መልእክቶች ለማምከን የሙስሊሙ ማህበረሰብ ግዙፍና አይነተኛ ጥረት ይጠይቃል። የአሜሪካ ድምፁ መሀመድ ኤልሺናዊ ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች። ሁሉም ለፍጹምነት የቀረበ ፍጹምነት የሰፈነበት እስላማዊ መንግስት ለመመስረት ሙስሊሞች በሙሉ መሳተፍ አለባቸው ይላል ጽንፈኛው ቡድን አይስል በፍርሃት ቀስቃሽ ውዥንብርና ማስጠንቀቂያ በታጀበ ፕሮፖጋንዳው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከትላንት በስቲያ ረቡዕ ለሙስሊም አሜሪካውያን ማህበረሰብ ባደረጉት ንግግር በእንግሊዘኛው ምህጻረ ቃል አይስል እና አይስስ በመባል መጠሪያዎች የሚታወቀው አሸባሪ ቡድን ስለሚያሰማው የሐሰት መረጃ አደገኝነት አሳስበዋል። አይስልን የመሳሰሉ ቡድኖች ትክክለኛ መስለው ለመቅረብ የማያደርጉት የለም። ራሳቸውን ለእስልምና እንደ ቆሙ የሃይማኖት መሪዎች የያዙትንም እንደ ቅዱስ ጦርነት አድርገው ለመሳል ይጥራሉ። ለመልካም ዓላማ የቆሙ ለማስመሰል የሚያደርጉትን እነፍጋቸዋለሁ። ያን መፍቀድ የለብንም። በአይስል ከተገደሉት የሚበዙት ንጹሐን ሙስልሞች ወንዶች፣ ሴቶችና ህጻናት መሆናቸውን ፕሬዝደንቱ አስታውቀዋል። አምባሳደር አልበርቶ ፈርናንዴስ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር ማዕከል የቀድሞ የኮሚኒኬሽንስ ፕሮግራሞች ዳይሬክተር ናቸው። መጠኑ አሁንም እጅግ የበዛ መሆኑ የሚነገርለት ጽንፈኛው ቡድን በራሱና በሌሎች የፕሮፓጋንዳ መረቦች አማካይነት የሚያሰራጨውን አጥፊ መልእክት ለመዋጋት ሙስሊሞች በሙሉ መደጋገፍና መተባበር አለባቸው ነው የሚሉት። ለዚህም የማህበራዊ መገናኛ ብዙሀን አይነተኛ መንገድ ነው ባይ ናቸው። በእምነታቸው ጽናት የሚታወቁት ሙስሊም አማንያን በማኅበራዊ መገናኛ ብዙሃን መድረክ ሐሳባቸውን በጥራት መግለጥ የሚችሉ የማኅበረሰቡ አባላት የጽንፈኝነትን አስተሳሰብ የሚፈጥኑ ሰዎች ያስፈልጋሉ። የተሳሳተ መንገድ የሚከተሉትን ወደ ሰላማዊ መንገድ የሚመሩ አዋቂዎችም መኖር አለባቸው። ፈርናንዴዝ አክለውም በአይሰል ሳቢነትና ቀን ተቀን ይበልጥ እየተስፋፋ የሚሄድ አይበገሬ ድርጅት አስመስሎ በሚያቀርበው ለተረት የቀረበ አስተሳሰብ ላይ ከባድ ጉዳት ያደረሰውን ቡድኑ በኢራቅ ይቆጣጠረው ከነበረው ይዞታው አርባ በመቶ ያህሉን ያስለቀቀው ወታደራዊ ዘመቻም ምንነት ገልጠዋል።